እንደምናመሸሽ ኢትዮጵያ ከአሜሪካ ድምፅ ራዲዮ ጣቢያ ጤና ይስጥልን፣ ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 ኪሎሄርዝ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን።

እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። ክቡራትና ክቡራን፣ አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። አዳነች ፍሳሐይ ታሰማናለች። የቀድሞው የቡርኪና ፋሶ ጠቅላይ ሚኒስትር ሮቼ ማር ክሪስቲያን ካቦሬ የሀገሪቱን ፕሬዚዳንታዊ ምርጫ አሸነፉ። በጉልበተኛው መሪ ብላውዝ ካምፓወሬ ስር የሀገሪቱ ጠቅላይ ሚኒስትር የነበሩት ካቦሬ ከ50 ከመቶ በላይ ድምፅ እንዳገኙ የምርጫ ባለሥልጣኖች ትናንት አስታውቀዋል። ተመራጩ ፕሬዚደንት ውጤቱ ይፋ እንደተደረገ ባሰሙት ንግግር ወዲያውኑ ስራ ለመጀመር ቃል ገብተዋል። ደጋፊዎቻቸው በመንገዶች ላይ ባንዲራ ሲያውለወልቡና የመኪና ጥሩምባ ሲያሰሙ በቴሌቪዥን ታይተዋል። ዋናው ተመራጩ ፕሬዝደንት ተወዳዳሪ ዘፍሪን ዲያብሬ ከ30 ከመቶ ድምፅ በታች ነው ያገኙት። ዲያብሬ የምርጫ ውጤት እንደተሰማ ከቦሬን እንኳን ደስ ያሉት እንዳሏቸው የፈረንሳይ የዜና አገልግሎት ከመዲናይቱ ዋጋ ዱጉ ባስተላለፈው ዘገባ ገልጿል። ቡርኪና ፋሶ እንደ አውሮፓ አቆጣጠር በ1960 ዓ ም ነጻ ከወጣችበት ጊዜ አንስቶ በአብዛኛው በጉልበት ስልጣን በያዙ አምባገነኖች ትመራ እንደነበር ይታወቃል። ትራንስፓረንሲ ኢንተርናሽናል የተባለው ጸረ ሙስና ቡድን ባወጣው ዘገባ ባለፈው አመት 74 ሚሊዮን የሚሆኑ አፍሪቃውያን ጉቦ እንደሰጡ ይገመታል ይላል። አብዛኞቹ አፍሪቃውያን ሙስና እየተባባሰ ሄዷል እንደሚሉም ዘገባው ጠቁሟል። ጥናቱን ያካሄዱት ሰዎች ከሰሃራ በመለስ ባሉት የአፍሪቃ ሀገሮች ሙስናን በሚመለከት ያላቸውን ተመኩርና እምነት ለማወቅ 43 ሺህ የሚሆኑ ሰዎችን እንዳነጋገሩ ተገልጿል። 58 ከመቶ የሚሆኑት ባለፉት 12 ወራት ውስጥ በሀገሮቻቸው ሙስና እንደተባባሰ ገልጸዋል። በርካታ የአፍሪቃ ፕሬዝዳንቶች ቃል በገቡት መሰረት ሙስና እንዲቀነስ ወይም እንዲጠፋ ዘመቻ ያካሄዱ ቢሆንም ችግሩ በመላ ሀገሪቱ እንደቀጠለ ነው። ጥናት በተደረገባቸው አስራ ስምንት ሀገሮች ውስጥ ያሉት አብዛኞቹ ሰዎች ሙስናን በመታገር ረገድ በተለይም ፖሊስንና ፍርድ ቤቶችን በመሳሰሉት አገልግሎቶች መንግስታቱ አልበረቱም ይላሉ። የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ የአየር ንብረት ለውጥ አሁንኑ መፍትሄ ሊገኝለት የሚገባ ወሳኝ የኢኮኖሚና የጸጥታ ጉዳይ ነው ብለዋል። ፕሬዝደንት ኦባማ ይህን ያሉት ከፓሪስ ወጣ ብሎ በሚካሄደው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ጎን ለጋዜጠኞች መግለጫ በሰጡበት ወቅት ነው። ጉባኤው የዓለም ሙቀት ከሁለት ዲግሪ ሴንቲግሬድ በላይ እንዳይሄድ ለማድረግ የሚያስችል አሳሪ የሆነ እርምጃ ለመውሰድ በሚያስችል ስምምነት ላይ ለመድረስ እየሞከረ ነው። የዋይት ሀውስ ቤተ መንግስት ዛሬ ባስታወቀው መሰረት 73 የዩናይትድ ስቴትስ ኩባንያዎች የአየር ንብረት ለውጥን በሚመለከት የሚወሰድ እርምጃን ለመደገፍ ቃል ገብተዋል። ኮርፖሬሽኖቹ የበካይ ጋዝ ልቀትን በ50 ከመቶ፣ የውሃ አጠቃቀማቸውን በ80 ከመቶ እንዲቀንሱ የሚጠቀሙት ኤነርጂ ደግሞ ሪኒዌብል ማለት ከተፈጥሮ ሀብት የሚገኝ እንዲሆን ነው ግቡ የሚጠይቀው። የዓለም የጤና ድርጅት ዛሬ ታስቦ በዋለው የኤድስ ቀን ጫና የሰጠበት ነጥብ ከኤች አይቪ ጋር ለሚኖሩ ሰዎች ሁሉ የሚሰጠው የአንቶ የአንታይሪትሮቫይራል ህክምና መስፋፋት አለበት የሚል ነው። በዓለም ደረጃ ኤች አይቪ ካለባቸው 37 ሚሊዮን ሰዎች መድኃኒቱን የሚያገኙት 16 ሚሊዮን ብቻ መሆናቸውን የተባበሩት መንግስታት ድርጅቱ የጤና አገልግሎት ገልጾ የኤድስ ወረርሽኝ ለማጥፋት የሚቻለው ሁሉም መድኃኒቱን እንዲያገኙ በማድረግ እንደሆነ አስገንዝበዋል። ቫይረሱ እንደያዛቸው ወዲያውኑ ህክምናውን የጀመሩ ሰዎች ጤናቸውን ከመጠበቅ አልፎ ለሌሎች ማስተላለፍም ሊቀንስ እንደሚችል ጥናቶች ማመልከታቸውን ጠቁመዋል። ይህን ጥናት መሰረት በማድረግም ቫይረሱ የተገኘባቸው ሰዎች በጊዜ እንዲታከሙ ለማስቻል ምርመራውን የሚያደርጉት ሰዎች እንዲበራከቱ የዓለም የጤና ድርጅት ጥሪ አድርጓል። የአንታይ ሪትሮቫይራል ህክምና እንደ አውሮፓ አቆጣጠር እስከ 2030 ዓ.ም በሚሆን ጊዜ ውስጥ 21 ሚሊዮን የሚሆኑትን ሰዎች ከኤድስ ጋር በተያያዘ በሽታ ከመሞት 28 ሚሊዮን የሚሆኑትን ደግሞ በበሽታው ከመያዝ ሊያድን እንደሚችል የዓለም የጤና ድርጅት አሳስቧል። በዓለም ደረጃ ቫይረሱ ካለባቸው 37 ሚሊዮን ሰዎች 26 ሚሊዮን የሚሆኑት ከሰሃራ በመለስ ያሉት የአፍሪካ ሀገሮች የሚገኙ ናቸው። ሰባ ከመቶ በኤችአይቪ የተያዙ ሰዎች የሚገኙት ከሰሃራ በመለስ ባሉት የአፍሪቃ ሀገሮች ነው ማለት ነው። አድማጮች ዜናችን እዚህ ላይ ያበቃ። አዳነችን ለዜናው አመሰግናለሁ ከምሽቱ ሶስት ሰዓት በ 19 በ22 እና በ25 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን ይህ በ1431 ኪሎ ኸርትስ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው አሁን ወደ መጀመሪያው ዘገባ እንለፍ የአፍሪካ የአየር ንብረት ለውጥ ጉዳይ ከፍተኛ ተደራዳሪዎች በሕግ ገዢ የሚሆን ስምምነት ትናንት ፈረንሳይ ዋና ከተማ ፓሪስ ላይ ከተከፈተው የአየር ንብረት ጉባኤ ይወጣል ብለው እንደሚያምኑ እየተናገሩ ነው። በሌላ በኩል ደግሞ ሳይንቲስቶች የዓለም ሙቀት ከፍተኛው ገደብ መሆን አለበት ብለው ያወጡት ጣሪያ እስካሁን ባለው ጥናት እጅግ የተመረጠው መሆኑን አሁንም እያረጋገጡ ሲሆን በማደግ ላይ ያሉ ሀገሮች ለሚያወጧቸው ከለውጡ ጋር የመለማመጃ ስትራቴጂዎች ማስፈጸሚያ የሚሆን ከለጋሾች የሚገኝ ገንዘብ ምን ያህል መሆን እንዳለበት አለመቁረጣቸውን የደቡብ አፍሪካ ተደራዳሪዎች አመልክተዋል። የአፍሪካ የኢኮኖሚ ምርምር ማህበር ያዘጋጀው የአንድ ሳምንት አውደ ጥናት ዓለም አቀፍ ባለሙያዎች የተሳተፉበት የተለያዩ ጥናታዊ ጽሁፎችም የቀረቡበት ነው። ግብርናና መዋቅራዊ ትራንስፎርሜሽን በአፍሪካ በሚል ርዕስ እየተካሄደ በሚገኘ አውደ ጥናት ላይ ከርዕሱ ጋር የተገናኙ ጉዳዮች ተቃኝተዋል። ትናንት በመክፈቻው ቀን ከተገኙት ውስጥ አንዱ ከዓለም ባንክ የመጡት ባለሙያ ዶክተር ሉክ ክርስቲያንሰን በእርሳቸውና በባልደረቦቻቸው የተዘጋጀውን ጥናታዊ ጽሁፍ አቅርበዋል። ከሰሃራ በታች ባሉ የአፍሪካ ሀገራት የተመዘገበውን እድገት መነሻ ያደረገው ያደረጉት ዶክተር ክርስቲያንሰን እድገቱ ድህነትን በሚፈለገው ደረጃ ለመቀነሱን አብራርተዋል። ባለፉት ሁለት አስርተ ዓመታት ከሰሃራ በታች ባሉ የአፍሪቃ ሀገሮች አማካኝ የአራት ነጥብ አምስት በመቶ እድገት ተመዝግቧል። ፈጣንና በማደግ ላይ ካለው የተቀረው ዓለም የተሻለ ስለዚህ የእድገቱ መጠን ፈጣን የሆነና አፍሪቃ እያደገች ወይም ከፍ ከፍ እያለች ነው የሚል ስሜት የፈጠረ ነው። በተመሳሳይም ድህነት እኛ ባሰብነው መጠን አለመቀነሱን እንመለከታለን። በሺ ዘጠኝ መቶ ዘጠናዎቹ መጀመሪያ የድህነት መጠን 57 ከመቶ አካባቢ ነበር። አሁን ወደ 43 ከመቶ ዝግ ብሏል። ይህ የምዕተ ዓመቱን የልማት ግቦች ለማሳካት ከሚፈለገው ተስፋም ከተደረገው ወይም በተቀረው ዓለም ከሚገኙ ሌሎች አካባቢዎችም ያነሰ ነው። የዓለም ባንኩ ባለሙያ ለቪኦኤ ሲናገሩ ለድህነት በሚፈለገው ደረጃ አለመቀነስ አንዱ ምክንያት የሕዝብ ቁጥር መጨመር መሆኑን አስረድተዋል። ግልጽ ለማድረግ በእርግጥ የድህነት ቅነሳ አለ። ድህነት መጠን በ1990ዎቹ ከነበረው 56 ከመቶ አካባቢ እንደ አውሮፓውያን የዘመን አቆጣጠር በ2012 ወደ 43 ከመቶ ዝቅ ብሏል። በተመሳሳይ ሁኔታ ግን አሁን ያለው የድሆች ቁጥር በሺ ዘጠኝ መቶ ዘጠና ከነበረው የበለጠ ነው በጣም የበለጠ በሺ ዘጠኝ መቶ ዘጠና የነበረው የድሃው ህዝብ ቁጥር ሁለት መቶ ሰማንያ ሚሊዮን የሚጠጋ ነበር በተሰራው ግምት አሁን ይህ ቁጥር በሁለት መቶ ሚሊዮን ጨምሯል ለዚህ ዋነኛው ምክንያት ደግሞ የህዝብ ቁጥር ማደግ። ስለዚህ በአንድ በኩል ፈጣን እድገት አለ፣ አራት ነጥብ አምስት በመቶ በሌላ በኩል ደግሞ የህዝብ ቁጥር በፍጥነት ጨምሯል። ስለዚህ ይህ ሁኔታ ለእያንዳንዱ ሰው ሲካፈል ወይም ከነፍስ ወከፍ ገቢ አንጻር ሲሰላ የእድገቱ መጠን ብዙ አይደለም። ይህንን ከደቡብ እስያ ጋር ብታወዳድሩ ባንግላዴሽ፣ ፓኪስታንና ከመሳሰሉ አገሮች አንጻር ማለት ነው በዚህ የሚገኘው ምርት ከዚህ እጥፍና ሶስት እጥፍ ይደርሳል። ምስራቅ ሲያ ማለትም ቻይናን ቬትናምንና ኢንዶኔዥያን ከወሰድን ደግሞ በሄክታር አምስት ቶን ያመርታሉ። የአፍሪቃን ሶስት እጥፍ አንዳንዴም አራት እጥፍ ማለት ነው። ሆኖም ምርታማነትን ለማሳደግ የሚሰራበት መንገድ የአነስተኛ ማሳ አርሶ አደሮችን ተጠቃሚ የሚያደርግ መሆን እንዳለበት ባለሙያው ጠቁመዋል። አሳታፊ መሆን አለበት ነው ያሉት። ቁልፉ ፈተና በሄክታር የሚገኘውን የምርት መጠን ማሳደግ ነው። መጨመር ሲባል ታዲያ በማንኛውም መንገድ መጨመር አይደለም። ለምሳሌ ትልልቅ እርሻዎች፣ ዘመናዊ እርሻዎች ቢኖሩ ምርቱን ከፍ ልናደርግ እንችላለን ትሉ ይሆናል ነገር ግን ሰዎች ተቀጥረው አይሰሩበትም፣ ወይም ስራ አያገኙበትም። ምናልባት ሊገኝ የሚችለው ርካሽ ምግብ ነው። ሰዎች ስራ፣ እንዲሁም ከገዛ መሬታቸው ትርፍም ሆነ ጥቅም አያገኙም። ስለዚህ አነስተኛ አርሶ አደሮችን አሳታፊ በሆነ መንገድ ምርቱን ከፍ ማድረግ ቁልፍ ዘዴ ነው። በቆሎ፣ ሩዝ፣ ማሽላ፣ በኢትዮጵያ ደግሞ ጤፍ የሚያመርቱትን አነስተኛ ገበሬዎች ማሳተፍ ዋናው ለውጥ የሚያመጣ ቁልፍ አሰራር ወይም ዘዴ ነው። የአውደ ጥናቱ አዘጋጅ የአፍሪካ የኢኮኖሚ ምርምር ማዕከል ከሰሃራ በታች ያሉ የአፍሪካ ሀገራት ኢኮኖሚዎች በሚገጥሟቸው ችግሮች ላይ ጥናት የሚያደርግ የመፍትሄ ሀሳቦችንም የሚጠቁም መሆኑ ተገልጿል። አውደ ጥናቱ ለሚቀጥሉት ጥቂት ቀናትም ይቀጥላል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ተከታዩ ዘገባ እንለፍ። የኦሮሚያ ክልል ባለሥልጣናት ስብሰባዎቻቸውን ከቀን ይልቅ በምሽት እንዲያደርጉ ውሳኔ ተላልፏል። የክልሉ ርዕሰ መስተዳድር ሙክታር ካድር የተገኙባቸው የመልካም አስተዳደር ችግሮችን የተመለከቱ ስብሰባዎች በተለያዩ የኦሮሚያ ከተሞች እየተካሄዱ መሆኑን ጠቅሶ እስክንድር ፍሬው የላከው አጭር ዘገባ ቀጥሎ ይቀርባል። በኦሮሚያ ክልል እየተካሄዱ ካሉ በመልካም አስተዳደር ችግሮች ላይ ያተኮሩ ስብሰባዎች አንዱ ሰሞኑን ከአዳማ ከተማ ነዋሪዎች ጋር እየተካሄደው እንደሆነ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘገባ ያመለክታል። ከመሬት ይዞታ ጋር በተያያዘ የደላሎች ዝርፊያ መባባሱን የውሃ ቅርቦት ጥያቄ ሳይቀር ለአድሏዊና ለሙስና አሰራር መጋለጡን አንዳንድ ነዋሪዎች ገልጸዋል። በአጠቃላይም በመልካም አስተዳደር ችግሮች መማረራቸውን በየደረጃው ያሉ አመራሮችም መፍትሄ እየሰጧቸው እንዳልሆነ ገልጸዋል። ለዚህ ምክንያቱም አመራሮቹ በስብሰባ መጠመዳቸው እንደሆነ አመልክተዋል። ከስብሰባ መብዛት የተነሳ የሚፈልጉትን አገልግሎት ማግኘት እንዳልቻሉ ነው ነዋሪዎቹ የጠቆሙት። የኦሮሚያ ክልል ርዕሰ መስተዳደር ሙክታር ክድር ሰጡት የተባለው ምላሽ አዲስ የሆነ ውሳኔ የተገለጸበት ነው። አብዛኛዎቹ ስብሰባዎች ከቀን ይልቅ በምሽት እንዲካሄዱ መወሰኑን ገልጸዋል ይላል። ይህ ውሳኔ ሌሎች የኢትዮጵያ ክልሎችንም የሚመለከት እንደሆነ የታወቀ ነገር የለም። አንዳንድ ተቼዎችና ተቃዋሚ ፓርቲዎችም የመንግስትን ባለስልጣናት በስብሰባ ብዛት እንደሚተቹ ይታወቃል። እነርሱ እንደሚሉት ስብሰባዎች የሚበዙት ኢህአዴግ የመንግስት መስሪያ ቤቶችን ለፓርቲ ስራና ስብሰባ ጭምር ስለሚጠቀም ነው። ገዢው ፓርቲ ግን የፓርቲ ስራና ስብሰባ በተለያየ ደረጃ ባሉ የመንግስት መስሪያ ቤቶች እንደማያካሄድ በመግለጽ ያስተባብላል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የአፍሪካ የአየር ንብረት ለውጥ ጉዳይ ከፍተኛ ተደራዳሪዎች በሕግ ገዢ የሚሆን ስምምነት ትናንት ፈረንሳይ ዋና ከተማ ፓሪስ ላይ ከተከፈተው የአየር ንብረት ጉባኤ ይወጣል ብለው እንደሚያምኑ እየተናገሩ ነው። በሌላ በኩል ደግሞ ሳይንቲስቶች የዓለም ሙቀት ከፍተኛው ገደብ መሆን አለበት ብለው ያወጡት ጣሪያ እስካሁን ባለው ጥናት እጅግ የተመረጠው መሆኑን አሁንም እያረጋገጡ ሲሆን በማደግ ላይ ያሉ ሀገሮች ለሚያወጧቸው ከለውጡ ጋር የመለማመጃ ስትራቴጂዎች ማስፈጸሚያ የሚሆን ከለጋሾች የሚገኝ ገንዘብ ምን ያህል መሆን እንዳለበት አለመቁረጣቸውን የደቡብ አፍሪካ ተደራዳሪዎች አመልክተዋል የዓለም የሙቀት መጠን ከሁለት ዲግሪ ሴልሽየስ እንዳይበልጥ በሀገሮች ሁሉ የተቃጠለ ጋዝ መቆጣጠሪያ እርምጃዎች እንዲወሰዱ እስካሁን በደረሰው ጉዳትም እየተጎሳቆሉ ያሉ በማደግ ላይ ያሉ ሀገሮች ከአየር ንብረት ለውጡ ጋር መለማመድና መዝለቅ የሚችሉባቸውን ስልቶች ማውጣትና ማስፈጸም የሚያስችላቸውን ገንዘብ ለማሰባሰብ የሚያግዝ አስገዳጅ ስምምነት እንዲደረስና ውልም እንዲፈረም ብዙዎች በተስፋ እየጠበቁ መሆናቸው ተገልጿል ይህ በእንዲህ እንዳለ የአፍሪካን ጉዳይ የመምራትን ኃላፊነት የወሰደችው የደቡብ አፍሪካ ተደራዳሪዎች የፓሪሱን ጉባኤ እየጠበቁ ያሉት በተስፋ በመተማመንም ቢሆንም የጉባኤው ውጤት ምን ሊሆን እንደሚችል ለመናገር ግን ሙሉ በሙሉ እርግጠኛ ለመሆናቸውንም እየጠቆሙ ነው። የዛሬ አራት ዓመት ተደርጎ የነበረውን ዓለም አቀፍ የአየር ንብረት ጉባኤ ያስተናገደችው ደቡብ አፍሪካ ስትሆን እዚያ ጉባኤ ወዲህ የዓለም የንግግር ቃና መለወጡና በማደግ ላይ ያሉት ሀገሮች ጉዳትና ድምፃቸውም ይበልጥ ጎልቶ እየተሰማ መምጣቱ እየተነገረ ነው። ይህንን ሁኔታ ለዘንድሮው ሃያ አንደኛው የያገባናል ባይ ወገኖች ሁሉ ጉባኤ ፓሪስ የሚገኙት የደቡብ አፍሪካ ፕሬዚደንት ጃከብ ዙማ ቃል አቀባይ ቦንጋኒ ማዮላ እንዲህ ሲሉ አብራርተውታል። ድርድር ተደርጎበት የሚዘጋጅ የሕግ አስገዳጅነት አቅም ያለው ሰነድ እንዲወጣ ለማድረግ በ2011 ዓ ም ደርባን ላይ የተጀመረው ድርድር አንዳች መቋጫ ላይ ይደርሳል ብለን እንጠብቃለን። በዚህም ሁሉም አገሮች ግዙፍም ሆኑ ደቃቃ በተባበሩት መንግስታት ድርጅት ተፈጻሚ በሚሆነው ሰነድ አማካኝነት ሙቀት አማቂ የሆኑ በካይ ጋዞችን ወደ አካባቢው አየር መልቀቃቸውን እንዲቀንሱ በየድርሻቸውም የተፈጥሮ አካባቢ ደህንነት በዘላቂ ሁኔታ እንዲጠበቅ ቴክኖሎጂና ገንዘብም ለዚሁ ጉዳይ እንዲያውሉ ይደረጋል ማለታችን ነው። ተደራዳሪዎቹ እየተነጋገሩባቸው ያሉና ተመራማሪዎችም የቆረጡት የሙቀት መጠን ጣሪያ ከእንግዲህ ከ2 ዲግሪ ሴልሽየስ እንዳይበልጥ ነው። ከዚህ በላይ ከሄድን ይላሉ፣ ሳይንቲስቶቹ በብርቱ ሲያስጠነቅቁ፣ ሁኔታዎችን ለማስተካከል ጊዜውና ሁኔታው እጅግ የረፈደ ይሆናል። ከዚያ ጥፋት መመለሻ አይኖርም። የአፍሪቃ ግዙፏ በካይና ና በአህጉሩ ሁለተኛይቱ ባለጠጋናት የምትባለው የደቡብ አፍሪካ ፕሬዚደንት ጃከብ ዙማ ከአፍሪካ የተደራዳሪዎች ቡድን ጋር እንደሚሰሩ ተናግረዋል። ዙማ ቡድን 77 ተብሎ የሚጠራውን ቻይናን፣ ብራዚልን፣ ሩሲያን፣ ህንድንና ደቡብ አፍሪካን የመሳሰሉ ወደ አንደኛ የዓለም ሀገርነት ደፍ እየዘለቁ ያሉ የዓለም ዋና ዋና በካይ ሀገሮች የሚገኙበትን ስብስብም በሊቀመንበርነት ይመራሉ። ለዚህ ለመጪዎቹ ሁለት ሳምንታት በድርድሮችና በምክክሮች ላይ ለሚቆየው ለሀያ አንደኛው የአየር ንብረት ዓለም አቀፍ ጉባኤ ተሳታፊዎች ንግግር ያደረጉት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የዓለም መሪዎች ያሉበትን ዘመን የሚመጥን ተግባር እንዲፈጽሙ ጥሪ አሰምተዋል። ጥረታችሁ የሚለካው አሉ ኦባማ፣ ልታስቀሩ በምትችሉት የጉስቁልና መጠንና ከጥፋት ልታወጧት በምትችሏት ዓለም ነው። ስ የአየር ንብረቱ በዚህ ሁኔታ እየተለወጠ ከቀጠለ ወደፊት ሊመጣብን የሚችለው መዘዝ ልጆቻችን የሚደርስባቸውን እጣ ፈንታ ቀድመው በጥቂቱ ያሳዩንን አነስተኛ የጥፋት አጋጣሚዎች አስተውሉ። የሰጠሙ ውቅያኖስ የዋጣቸው አገሮች፣ ሰው አልባ የሆኑ ከተሞች፣ ከእንግዲህ ዘር ላያበቅሉ ባድማ የሆኑ ጠፍ መሬቶች፣ አዳዲስ ግጭቶችን ያቀጣጠሉ የፖለቲካ ትንቅንቆች፣ በራሳቸው አገር መድረሻ እያጡ ወደ ሌሎች ለመጠለል የሚጎርፉ ሰዎች ጎርፍ። እንዲህ አይነቱ መጻኢ ዘመን የጠንካራ ምጣኔ ሀብት ማሳያ አይደለም፣ አቅም አልባ መንግስታትም በእግራቸው እንዲቆሙ የሚያስችል አይደለም። እንዲህ አይነቱን ክፉ ዘመን እዚህ እናስቀራው ዘንድ አቅም አለን። ይህንን ማድረግ የምንችለው ግን ዛሬውኑ ዘመናችንን ለሚመጥን ተግባር ከተነሳን ነው። በጉባኤው ላይ የተገኙ የዓለም መሪዎች ከከርሰ ምድር የሚወጣውን ድፍድፍ ዘይት መጠቀምን በእጅጉ በመቀነስ ይህ አሳሳቢ ሁኔታ ያለውን አጣዳፊነት እንዲገነዘቡና እንዲጋሩም ኦባማ ጠይቀዋል። ሀገራቸው ዩናይትድ ስቴትስ እና ሌሎችም በዚህ መስክ የተሻለ መንቀሳቀስ መቻላቸውን ፕሬዚደንቱ ጠቁመዋል። እዚህ ፓሪስ ውስጥ የተሰበሰብን ያለብን ኃላፊነት እነዚህን ስኬቶች ለሰው ሁሉ ወደፊት መራመድ እንደ ማዕቀፍ እንድንቆጥራቸው ነው። የአጭር ጊዜ ሳይሆን ለዓለም ከካርበን የጸዳች ዕጣ ፈንታ የሚበጀው የረጅም ጊዜና ዘላቂ ስልት መያዝ ነው። በአፍሪካ የአምስት ቀናት ጉብኝት ያደረጉት የሮማው ርዕሰ ሊቃነ ጳጳሳት ዘካቶሊካውያን አቡነ ፍራንሲስም ለተፈጥሮ አካባቢና ለአየር ንብረት ጥበቃ ጥሪያቸውን እያሰሙ ካሉ የዓለም መሪዎች መካከል አንዱ ናቸው። አቡኑ በኬንያና በዩጋንዳ ባደረጉት ጉብኝት ላይ አብረዋቸው የተጓዙት የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ካርዲናል ብፁዕ አቡነ ብርሃነ ኢየሱስ ሱራፌልም ለቪኦኤ በሰጡት ቃል ይህንኑ የአቡነ ፍራንሲስን ጥሪ አጠናክረው አስተጋብተዋል። ናው ይሄ እንግዲህ ሩሰሊቃነ ጳጳሳት ባወጡት መልክ ይሄ ደግሞ ለካቶሊካውያን ብቻ አይደለም፣ ለመላው ዓለም ነው። ለአውዳቶሲ የሚል መጽሐፍ ነው። እሱም የተወሰደው ከቅዱስ ፍራንሲስኮስ አንድ ጸሎት ነው። ቅዱስ ፍራንሲስኮስ እንግዲህ በመካከለኛው ዘመን የኖረ ጣሊያናዊ ቅዱስ ነው። እሱ ፀሐይን አይቶ ወንድም ፀሐይ ነው የሚለው፣ ጨረቃንም አይቶ እህት ጨረቃ ነው የሚለው፣ ውሃን አይቶ እህት ውሃ ነው የሚለው፣ መሬትን እናት መሬት ነው የሚለው እና ፍጡር እንስሳውም ሆነ አራዊቱም ሆነ ንፋሱም ሆነ እሳቱም ሆነ ሁሉም ከሰው ልጅ ጋር አብሮ መኖር ያለበት አብሮ እንክብካቤ ማድረግ ያለበት እንጂ የሰው ልጅ እንደፈለገው ሊያደርገው አይደለም። ውሃውንም ለመበከል ወይም እሳቱን በየቦታው ለቆ ጫካውን በማቃተል ሳይሆን በኃላፊነት እንዲያውም የእግዚአብሔር ኃላፊነት ተሰጥቶት ተንከባካቢ የፍጡር ተንከባካቢ መሆን አለበት የሚለውን በመውሰድ ነው ሊቃነ ጳጳሳት አቡነ ፍራንቼስኮስ ዓለም የጋራችን ናት፣ በጋራ ልንከባከባት ልንጠብቃት ይገባል። ፍጡሩን ብቻ ሳይሆን ይሄንን ማለት ደኑን፣ ጫካውን፣ ወይም ወንዙን፣ ሸንተረሩን ብቻ ሳይሆን ሰውንም ጭም ሰውም ደግሞ ዋናው ነገር ለሰው ልጅ ነው ሁሉ ነገር። ስለዚህ አሁን በዓለም ላይ የሚታየው አሁን አንተም ያነሳው እኔ እዚህ ኬንያና ኡጋንዳ ይኸው እና ዝናብ በየቀኑ ነው የማየው። እንዲያውም አንዳንድ ቦታ እንደ ጎርፍም ያጠቀዋል። በሀገራችን በኢትዮጵያ በአሁኑ ጊዜ የዝናብ እጥረት ተከስቶ ሕዝባችን ጉዳት ላይ ነው ያለው። ስለዚህ በዚህ ኤልኒኞ የሚባል ሁኔታ ተፈጥሮ ብዙ እያነጋገረ ነው። አፍሪካ እውነት ነው አንተ ቅድም እንዳልከው ተጎጂዎች ድሆች ሀገሮች ናቸው ግን የሚገርምህ አሁን እንደ ኢትዮጵያ ያሉ አገሮች ከሌሎች አገሮች የበለጠ ተፈጥሯዊ የሀይል ማመንጫዎችን እየተጠቀሙ ናቸው። መብራት የእኛ የሚገኘው ከውሃ ሀይል ነው፣ እንዲሁም ከንፋስ ሀይል ነው። ወደፊትም እግዚአብሔር ካለ እንግዲህ በፀሐይም በ እንፋሎትን በምንም ሀይሉን ለማግኘት እንሞክራለን። ግን ብዙውን ዓለምን እየበከሉ ይሄን ሁሉ ለውጥ የሚያመጡ ታላላቅ ሀገሮች እስካሁን ድረስ አልገቡበትም ነበር። ግን አሁን እግዚአብሔር ይመስገን አሜሪካንም፣ ቻይናም ትላልቆቹ እንግዲህ በካዎች የተባሉ እነሱም ይገቡበታል እና የፓሪሱ ስብሰባ ትልቅ ስብሰባ ነው የሚሆነው። ርዕሰ ሊቃነ ጳጳሳት አቡነ ፍራንችስኮስ ያንን ጽሑፍ ሲጽፉ ብዙዎች ተችተዋቸዋል። እሳቸው ምን አገባቸው አንድ መኖክሴ ለምን ጸሎት ብቻ አያደርግም? ለምን እዚህ ውስጥ ገብቶ የማይሆን ወሬ ያወራሉ? ብለው የተቿቸው ሰዎች አሉ። ግን እንዲህ አይነት ጽሑፍ ሲጻፍ ቤተ ክርስቲያናችን በመላው ዓለም ብዙዎች ተቋማት፣ ብዙዎች ዩኒቨርሲቲዎች፣ ብዙዎች የምርምር ማዕከላት አሏትና እነዛ ሁሉ ተሰባስበው መክረዋቸው ያደረጉት መልእክት ነው፣ እና ዝም ብሎ የርዕሰ ሊቃነ ጳጳሳት ፍራንሲስኮስ ሀሳብ ብቻ አይደለም። ስለዚህ አሁንም እነዛ ምሁራን በመላው ዓለም ያሉት በዚህ በፓሪሱ ስብሰባ ላይ ትልቅ ትኩረት ሰጥተው እንደሚወያዩና ወደ አንድ የሚቋጭ ነገር ይመጣሉ ተብሎ ተስፋ ይደረጋል። ጸሎታችንም ይሄ ነው። ይሄ ከሆነ እንዲያውም እኛ እስካሁን ፍጥረትም ያልበደል አገሮች ካሳ ሊከፈለን ወይም ሊሰጠን ይገባል ተብሎ በፊት በኮፐንሃገን እንደተነገረው ይሄ ከሆነ እውነት ህዝባችን የተበደለው በዚህ በኩል ደግሞ አንዳንድ ድጋፍ ሊያገኝ ይችላል ብዬ ተስፋ አደርጋለሁና ጸሎት እናደርጋለን። እንግዲህ ሰለሞን፣ አቡነ ብርሃነ ኢየሱስ የሰጡንን ተጨማሪ ማብራሪያ በሌላ ዝግጅት ይዤ እመለሳለሁ። የፓሪሱ ጉባኤ ወሳኝና አቅጣጫን የማዞሪያ ጉባኤ እንዲሆን የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙን አሳስበዋል። ፓሪስ ሰሞኑን በከረመችበት የሽብር ነውጥ ባወጀችው የአስቸኳይ ጊዜ ሁኔታ ምክንያት የተለመዱት የተቃውሞ ሰልፎችን ማድረግ ከልክላለች። ሰልፈኞቹ ግን ድምፃቸውን በተለያዩ መንገዶች ከማሰማት አልቦዘኑም። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ የምስራቅ አፍሪካ ጉብኝታቸውን አጠናቀው ትናንት ወደ ቫቲካን ተመልሰዋል። በጉብኝቱ ወቅት የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሱራፌል አብረዋቸው ተጉዘው ነበር። ጉብኝቱ እየተካሄደ ሳለ ለብፁዕ ካርዲናል አቡነ ብርሃነ ኢየሱስ ደውዬ ስለ ጉዟቸው፣ ስለ ዓለም አቀፍ ጉዳዮች፣ ስለ ኢትዮጵያና የጣሊያን ወረራ ዘመን፣ ስለ ሴቶችና ወጣቶች እንዲሁም ሌሎችን በርካታ ማኅበራዊና አስተዳደራዊ ጉዳዮችን አንስተን በስፋት ተወያይተናል። የቃለ ምልልሳችን የመጀመሪያ ክፍል ቀጥሎ ይቀርባል። እሺ አባታችን፣ በቅድሚያ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን ለሰጡን ጊዜ። ፕሮግራሙ በጣም የተጣበበ እንደሆነ ይሰማናል፣ እና እስቲ ወደ ዋናው ንግግራችን ከመግባታችን በፊት ብፁዕ አባታችን የቡራኬ ቃሎን ይስጡን። እሺ እንግዲህ እግዚአብሔር በእውነቱ የዚህ የአሜሪካ ድምፅ ተከታታዮቹን እንዲሁም ደግሞ አድማጮቹን በዛም ውስጥ የሚሰሩትን ሁሉ እግዚአብሔር ይባርካቸው፣ ይጠብቃቸው እላለሁ እና በዚሁም አጋጣሚ በማንኛውም ቦታ ሁሉ በምንሰራው ስራ ሁሉ እግዚአብሔርን በማስቀደም ከሰራን የእሱ ሰላም፣ የእሱ ጸጋ፣ የእሱ ራኪ ይበዛልናልና፣ በዚህ መንፈስ እኛም የሃይማኖት መሪዎች ሆንን ሌሎችም እንደዚሁም ደግሞ እናንተ የዚህ የሚዲያ ሰዎችም በዙ መንፈስ እንድትሰሩ እግዚአብሔር እንዲረዳችሁ እግዚአብሔር እንዲባርካችሁ ጸሎቴ ነው ብፁዕ አባታችን እግዚአብሔር ይስጥልን በጣም እርሶም የካርዲናልነት ሲመት ካገኙ በኋላም ለማግኘት ብዙ ሞክረን እንደዚህ ፊት ለፊት መገናኘት አልቻልንም በጣም ብዙ ሰው ተደስቷል እንግዲህ ዛሬ ካገኘሆት እንኳን ደስ ያሎት ማለት እፈልጋለሁኝ እግዚአብሔር ይስጥልን እንደሚታወቀው ይሄ ማረግ ማዕረግ በቤተ ክርስቲያናችን በተለይ ብፁዕ ቅዱስ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ባለፈው የካቲት በሰጡን ጊዜም ሁልጊዜ እሳቸው የሚጠቁሙት በቤተ ክርስቲያን ውስጥ ኃላፊነት ሹመት ሳይሆን አገልግሎት ነው እና ለበለጠ አገልግሎት ነው ይሄ ኃላፊነት የተሰጠኝና ልክሳቸውም ሁሌ ደግሞ ደጋግመው እንደሚሉት እኔም ለማገለግለው ሕዝብ ለራሴም ቤተ ክርስቲያን ሆነ ከሌሎችም አብያተ ክርስቲያናት እንዲሁም ክርስቲያኖች ላልሆኑትም ወገኖች በሙሉ ጸሎት እንዲያደርጉልኝ ነው ሁልጊዜ የምለምነውና የበለጠ ማገልገል እንድችል ነው። ይሄ ኃላፊነት የተሰጠው እሺ እንግዲህ ለምእመናን ሁሉ ይህንን አባታዊ ቅዱስ መልእክቶን አስተላልፋለሁኝ። ወደዚህ ወደ አሁኑ የአባ ፍራንሲስ የአፍሪካ ጉብኝት ጎራ ልበልና አንድ የሮማ ካቶሊካዊት ሊቀ ጳጳስ አፍሪካን ጉብኝተው ያውቃል? አዎ፣ ለምሳሌ አሁን ያለሁበት ሀገር ኡጋንዳ የዛሬ ሀምሳ ዓመት ገደማ ሩሰሊቃነ ጳጳሳት ጳውሎስ ስድስተኛ መጥተው ጎብኝተው ነው። እነዚህን ሀያ ሁለት የዩጋንዳ ሰማዕታት ካቶሊካውያንም አንግሊካውያንም የሆኑ ናቸው። እነዚህን የቅድስና ማዕረግ የሰጡት የዛሬ ሀምሳ አመት እኚህ ሩሰሊቃነ ጳጳሳት ጳውሎስ ስድስተኛ የሚባሉ ናቸው። እና አሁንም እኚህ የተጋበዙት ይህንን ሀምሳኛ አመት ቅዱስና የታወጀበትን አመት ወርቃዊ ልዩ በልዩ ለማሰብ ነው። ከዛ በኋላ ደግሞ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ አሁን ቅዱስ ተብለዋል። እሳቸውም መጥተው ብዙ የአፍሪካ ሀገሮችን ጎብኝተዋል። ወደዚ ወደ ምስራቅ አፍሪካ ባይመጡም ርዕሰ ሊቃነ ጳጳሳት ቤኔዲክቶስ አስራ ስድስተኛ ወደ ቤኒን ወደ ካሜሩንና ወደ አንጎላም ሄደው ጎብኝተዋል። ስለዚህ ሩሰሊቃነ ጳጳሳት ከሮም እየመጡ መጎብኘት ከጀመሩ ሀምሳ ዓመት በላይ ሆነዋል ማለት ይቻላል። አባታችን ሌላው ከዚህ ከአቡነ ፍራንሲስ ጋር የተያያዘው ጥያቄ ለምንድን ነው በዚህ ጊዜ አፍሪካን መጎብኘት የመረጡት ወይም የፈለጉት? ለምንስ ምስራቅ አፍሪካን መረጡ? ከዩጋንዳ የቅዱሳኑ የቅዱስነት ዕለት መከበር የተለየ ምክንያት አላቸው? አዎ እንግዲህ እንደሚታወቀው እኚህ ርዕሰ ሊቃነ ጳጳሳት አቡነ ፍራንቼስኮስ ሐዋርያዊ ጉብኝት ነው የሚያደርጉት እና ከዚህ በፊት እንግዲህ ወደ እስያ ሄደዋል። ስሪላንካና ፊሊፒንን ጎብኝተዋል። ከዛም እንዲሁ አውሮፓ ውስጥም አንዳንድ ሀገሮችን እንደ አልባንያ፣ እንደ ክሮዋሲያ ያሉ ሀገሮችን ለመጎብኘት ሞክረዋል። ፈረንሳይም ሄደው ነበር። እዛ የተባበሩት አውሮፓውያን ፓርላማ ስትራስቡርግ ባለው ላይ ንግግር አድርገው ነበር። በቅርቡም ደግሞም ከዛም በፊት ወደ ደቡብ አሜሪካ